ሁለት እና 11 የሚሆኑ ወንድምና እህቶቿ የሚኖሩት ካሊፎርኒያ ግዛት ቤይ አካባቢ ነው። አሜሪካ ከገቡ ወደ 30 ዓመት አስቆጥረዋል። አብዛኞቹም አግብተው ወልደዋል። ታዲያ በአንድ አካባቢ ይኑሩ እንጂ ሁሉም ሰው በአንድ ጊዜ በአንድ ቦታ ለመሰባሰብ ሁኔታዎች ስለማያመቹ ያ እድል አይፈጠርም። ይሁንና የአሜሪካውያኑ የምስጋና በዓል ታንክስጊቪንግ ግን ሁሉም ቤተሰብ ከያለበት እንዲሰባሰብ እድሉን እንደሚፈጥር ጩኒ ትናገራለች። ታንክስጊቪንግ በየአመቱ ሁሉ የሚከበረው መሪያነቴ ብርሃኔ ትባላለች። እሷ ቤት ነው የምናከብረው እና በጣም ትልቅ ደስ የሚል አመት ዋናው እየተሰባሰብ የምናመሰግንበት ጊዜ ነው። ቤተሰባችን ትልቅ ነው። ወንድምና አስራ ሁለት ነን ሁላችንም አግብተን ወልደን በአጠቃላይ ወደ ሰላሳ አምስት እንሆናለን። ከአስራ ስምንት በላይ የሚሆኑ ትልልቅ ሰዎች ግማሹ ቢሆንም ከአስራ ስምንት በታች ያሉት ደግሞ ህጻናቶቹ ከአንድ አምስት ከአስራ ስምንት የሚሆኑ ወደ አስራ ስምንት ልጆች ይሆናሉ። ሁላችንም በኤሪያ ውስጥ ነው የምንኖረው ግን እዚህም ብንኖርም በኑሮ የተነሳ ሁሌ አንገናኝም እና እዚህ ሀገር ወደ ሀያ ምናምን አመት ስንኖር በየአመቱ የምንገናኝበት ጊዜና ሰለሬት ምናረገው አመት በዓል ስለሆነ ትልቅ አመት በዓል ነው። የምስጋና በዓል ወይም ቴንክስጊቪንግን ልዩ የሚያደርገው ለበዓሉ በልዩ ሁኔታ ተብሎ የሚዘጋጀው ተርኪ የተሰኘው ምግብ ሲሆን ጩኒ በዚህ ሂደት ላይ ሁሉም ቤተሰብ እንደሚሳተፍ እና ከምሽቱ አስራ ሁለት ሰዓት ጀምሮ እራት በመብላትና በሳቅና በጨዋታ የሚጀምረው ምሽት አንዳንዴ እስከሚቀጥለው ቀን ጠዋት ድረስ እንደሚዘልቅም ትናገራለች። በብዛት ወደ ስድስት ሰዓት አካባቢ ድነር ይጀምራል። አንዳንድ ጊዜ እስከ ሁለት ሰዓት ከሶስት ሰዓት ጊዜ የምንሄድበት ጊዜ ነው ተንክስጊቪንግ ሁሉ የህጻናቶቹ ከከዝኖቻቸው ጋር እሷ ቤት ነው የሚያድሩት እና በቃ ትልቅ ድነር የሚሆንበት ጊዜ ነው። እና ብናከብሩ ልክ እንደ አሜሪካቲ ተሰርቶ ማንቺዝ ንግሬቪ በያም ሁሉ ነገር ትልቅ ድነር አድርገን የምንበላበት ጊዜ ነው። የተለያየ አመት የተለያየ ሰው ይሰራል። እነላ ሁለት አመት የኒያስር ባሌ ሲሰራ ነበር እና ስንም ኳልባ ስን ሳልሲ ማለለው ነበር ሳሾበት ግን ሁሉም እህቶቼ ይሰራሉ። እኔ ምሰራለው የተለያየ ድጅ ነገር ሰርተን ዘን እንመጣለን። ሁሉም ይሰርተባል። እና እግዚአብሔር የምናመሰግንበት ጊዜ ነው እና የምንገናኝበት ጊዜ ነው። ጩኒ ቴንክስ ጊቪንግ ላይ የልጆቹን ጨዋታ እና የቤተሰቡን መሰባሰብ ብትናፍቅም ዘንድሮ ግን በኮቪድ አስራ ዘጠኝ ምክንያት ይህን ማድረግ አልተቻለም። ልዩ የሚያደርገው ላይ ተሰባስበሽ ልጆቹ ሲጫወጡ ሲሯሯጡ ነው ላይ የተርኪው ሽታው ሰው በቃ ሲሳሳ ምስትና ሰው ሲገባ ስታቅፊያቸው ስትሰሚያቸው ልጆቹ ሲገናኙ ከዝን ለከዝን ሲገናኙ የእነሱን ደስታ ማየት በዚህ አመት እንሱ ማድረግ ነገር ይመስለኛል። ዋናው ነገር ጤንነታችን መጠንቀቅ ነው። ምክንያቱም ሰላሳ አምስት ሰው ስትሆኝ ብዙ አይነት ነገር አለ ጤና ጉለሽ ሊኖር ይችላል። እድሜ የተለቅ ያለ ሰው እዛ ውስጥ ሊኖር ስለሚችል በዚህ ጊዜ ተጠንቅቀን አለመገናኛታችን ነው ማየው። ከሁሉም ነገር የምስጋና በዓልን ከባለቤቷና ከልጆቿ ጋር ለማክበር አነስ ያለ ራት በማዘጋጀት ላይ ያለችው ጩኒ ከወንድምና ከእህቶቿ ጋር በዙምና በፌስ ታይም በቪዲዮ እየተያዩ አመት በዓሉን ለማሰብ ምሽት ላይ ቀጠሮ ይዛለች። ዘንድሮ የምታመሰግንበት ሁነኛ ምክንያቱም ሁሉም ጤነኛ ሆነው በኮቪድ ሳይያዙ መቆየታቸው እንደሆነም ትናገራለች። ዛሬ ድነር እናረጋለን ቤት ውስጥ ከልጆቼ ጋርና ከባሌ ጋር እና ወንድሞቼን እና እህቶቼን ስፔስ ታይም እና ዙም ደግሞ በኋላ ለማድረግ እናስባለን። ዘንድሮ በጣም የማመሰግነው እግዚአብሔርን ለዚህ አመት በጤና ስላለን እና ይሄ መጥፎ በሽታ ስላረሰብን ግን እግዚአብሔር በጣም አላሰግነዋለውና ዋናው ጤና ና ደስታ ለሁሉም ሰው ደግሞ እመኛለው። በአሜሪካ በህዳር ወር መጨረሻ ላይ ከቤተሰቦቻቸው ጋር ለመገናኘት ወደ ተለያየ ቦታ በሚጓጓዙ ሰዎች ምክንያት የአውሮፕላን በረራዎች በአስራ አምስት በመቶ የሚጨምሩ ሲሆን ዘንድሮ ግን ሰዎች በያሉበት ሆነው በዓሉን እንዲያከብሩ የጤና ባለሙያዎች እና ባለስልጣናት እያሳሰቡ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። You're ready.